ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሰኔ 1 2011 ዓ ም ስርጭታችን ጀመረ። ለውጥን በቀጣይነት መደረግ እንዳለበት ማመን ያስፈልጋል በአንድ ወቅት በተደረገ ማንኛውም ለውጥ ለዘላለም እርካታ መፍጠር አይቻልም። ህዝብም ሲደግፍህ ቀብድ ነው የሚሰጥ ቀብድ የምሰጠው ስታምን ነው ይህ ሰውዬ አስቡ ብሰጠው በሚቀጥለው 15 ቀን ና 20 ቀን የሰጠውትን እቃ ወይም ልብስ ይሰፋልኛል ስታምን ትሰጠዋለህ ቀብዱ ቀብዱ ግን የሚያመላክተው ባልኩህ ቀን ጨርሰህ አምጣልኝ እንጂ ጨርሰሃል አይደለም ጠቅላይ ሚኒስትር አብይ አህመድ ናቸው። ከቪኦኤ ጋር ሰሞኑን ያደረጉት ሙሉ ቃለ ምልልስ በዚህ ምሽት በድጋሚ ይስተናገዳል። ፕሮዲሰሩ ንጉሱ ታምሬ ነው የማስተናግዳችሁ። ቆንጂት ታዬ ነኝ። አሁን የሰዓቱ የዓለም ዜና ይቀርባል። ጤና ስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ አልሳንቶስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የአፋር ክልል ልዩ ኃይልና ጉጉማ የሚባል ከኤርትራ የመጡ ናቸው የተባሉ የአፋር ብሔረሰብ አባላት ናቸው የሚባሉ ሰዎች ስብስብ በሶማሌ ክልል ላይ ጥቃት እየፈጸሙ ናቸው ሲሉ ነዋሪዎች ለቪኦኤ ተናግረዋል። ጥቃቱ የተፈጸመው ከሶስቱ አወዛጋቢ ቀበሌዎች 60 ኪሎ ሜትር ወደ ሶማሌ ክልል ገባ ብሎ እንደሆነ ተገልጿል። በሶማሌ ክልል አፍደም ወረዳ ስር የሚገኘው የአላሌ ቀበሌንም የአፋር ታጣቂዎች ተቆጣጥረውታልም እየተባለ ነው። በሶማሌ ክልል የሲቲዞን ወጣቶች ማህበር ሊቀመንበር ጣሂር ወሎን ያነጋገረው አዲስ ቸኮል ያጠናቀረው አጭር ዘገባ ቀጥሎ ይቀርባል ከአራት ቀን በፊት ነው ጠዋት ላይ የተጀመረው የት ነው የተጀመረው ላላይ ቀበሌ አስገም ወረዳ ሲቲዞን ማለት በሶማሌ ክልል ስር ያለው ጉማና ከኤርትሪያ የመጡ አንፈሮች ናቸው እና የአንፈር ልዩ ሀይል ናቸው እዛ ወረዳ የተፈሰሙት የደረሰ ጉዳት አለ በሰው ወይ በንብረት ላይ በነሱ ወረራ ስለነበረ እኛ ስለከላከለን እነሱ ከፍተኛ ጉዳት ደርሶበታል። መጀመሪያ ቀኑ እኛ ደግሞ ሁለት ሰው ሞቷል፣ ሁለት ሰው ደግሞ ቆስሏል። መጀመሪያ ቀኑ። ሁለተኛ ቀኑ በድጋሚ ወረሩበት። ያ ቀን ደግሞ አንድ ሰው ነው የቆሰለው እኛ በኩል። ሶስተኛው ቀን ትላንት ማለት ነው። አጠቃላይ የአፋር ብሔራዊ ክልላዊ መንግስቱ ሕዝቡም ያ ጉጉማው ልዩ ሀይሉም አጠቃላይ አላላይ ቀበሌ ገብቶ እንደ ወጣት ጣይር ለአራት ቀናት በዘለቀው ግጭት የቆሰሉት አራት፣ የሟቾች ቁጥር ደግሞ ሁለት ቢሆንም፣ ስሙ እንዲጠቀስ ያልፈለገ የሲቲ ዞን አመራር ግን የሟቾች ቁጥር ሶስት ነው ይላል። ከአፋር ክልል መንግስት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በአሁኑ ሰዓት በኢትዮ ጅቡቲ መስመር ላይ የሚገኙት ሶስቱ አወዛጋቢ ቀበሌዎች በፌዴራል መከላከያ ሰራዊት ቁጥጥር ስር በመሆናቸው ግጭት ከመንገድ ውጭ ወዳሉ አካባቢዎች መዞሩን የክልሉ ነዋሪ የሆነ ወጣት ከድር ይናገራል። በቀጣይ ግን አሁን የአፋር ክልል ልዩ ኃይል የተቆጣጠረው ቦታ ሶማሌ ክልልን ከሶስቱ አወዛጋቢ ቀበሌዎች ጋር በመሬት እንዳይገናኙ የሚያቆራርጥ በመሆኑ ታስቦበት የተወሰደ እርምጃ ነው ይላል። ጉዳዩን ለፌዴራል መንግስት ሪፖርት ማድረጋቸውን፣ ሆኖም ተጨባጭ እርምጃ ለመኖሩን ስማቸው መግለጽ ያልፈለጉት የዞን አመራር ገልጸውልኛል። በመከላከያ ሰራዊት የምስራቅ እዝ ህዝብ ግንኙነት ኃላፊን ለማግኘት ያደረግኩት ሙከራ አልተሳካም። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው ሞዛምቢክ ውስጥ የአስራ ስድስት ሰው ሕይወት ለጠፋበት ጥቃት እስላማዊ መንግሥት ቡድን ኃላፊነት መውሰዱ በሀገሪቱ ውስጥ ጽንፈኞች ቡድኖች እየተንሰራፉ ስለ መሆኑ ማሳያ ነው ሲሉ የአካባቢው ጉዳዮች ኤክስፐርቶች ማስጠንቀቂያ መስጠት ጀምረዋል። ካቦ ዴልጋዶ በሚባለው የሰሜን ሞዛምቢክ ክልል እስላማዊ ታጣቂዎች ናቸው በተባሉ አደጋ ጣዮችና በመንግስቱ ወታደሮች መካከል በተፈጠረ የተኩስ ልውውጥ ከተገደለው ዐሥራ ስድስት ሰው ሌላ በአስሮች የሚቆጠር ሰው ቆስሏል። በተፈጠረው ሁኔታ ላይ እንዲናገሩ የተጠየቁት የሞዛምቢክ ባለሥልጣናት እስካሁን የሰጡት አንዳችም ይፋ መግለጫ የለም። ሞዛምቢክ ውስጥ ባለፉት ሁለት ዓመታት በአክራሪ ኃይሎች ተፈጽመዋል በተባሉ ጥቃቶች ከሁለት መቶ ሰው በላይ መገደሉ ተዘግቧል። የዓለም ምጣኔ ሀብት እያዘገመ የመሆኑን ስጋት አንስተው የተነጋገሩ ጃፓኒቱ ፉኮካ ከተማ ላይ የተሰበሰቡ የሀያዎቹ ባለጠጋ ሀገሮች የገንዘብ ሚኒስትሮች ትላልቅ ኩባንያዎች ፍትሃዊ የሆነ ያሉትን ክፍያ እንዲፈጽሙ አሳስበዋል። ኩባንያዎቹ የሌሎች ምጣኔ ሀብቶችን እድገት ለማገዝ መቆም እንዳለባቸው ካሳሰቡት ሚኒስትሮች መካከል የጃፓኑ የገንዘብ ሚኒስትር ታሮ አሶ አሁን እየታዩ ያሉ ለውጦች ማንንም ነጥለው ለከበደ ኪሳራ መዳረግ የለባቸውም ብለዋል። ሚኒስትሮቹ በዚህ የፉኮካው ስብሰባቸው ግዙፎቹ ኩባንያዎች እንደየአገሩ ሁኔታ መክፈል በሚገባቸው የግብር ወይም የታክስ መጠንና አፈጻጸሙ ላይ የመከሩ ናቸው። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን በሰጡት ሐሳብ በመደበኛው ገበያና በኢንተርኔቱ ግብይት መካከል የቀረጥ ልዩነት ሊኖር እንደማይገባ አሳስበዋል። ምንም እንኳ በታክስ አጣጣልና ዝርዝር የአፈጻጸም ጉዳዮች ላይ በበለጸጉትና ገና በመልማት ላይ ባሉት አገሮች መካከል የሐሳብ ልዩነት ቢኖርም አጠቃላይ ክለሳና ማሻሻል ማድረግ እንደሚገባ ግን ሁሉም እንደሚስማሙ ተገልጿል። የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ተለዋጭ አባል እንዲሆኑ ኤስቶኒያ፣ ኒጀር፣ ሴንት ቪንሰንትና ግሬናዲንስ እንዲሁም ቱኒዚያና ቪየትናም ተመርጠዋል ለሁለት ዓመታት የተመረጡት ሀገሮች ከአምስት ቋሚና አስር ተለዋዋጭ አባላት ያሉትን የጸጥታ ጥበቃ ምክር ቤት የሚቀላቀሉት የፊታችን ጃንዋሪ አንድ 2020 ዓመተ ምህረት ነው በአውሮፓ የዘመን አቆጣጠር። የጸጥታ ጥበቃ ምክር ቤቱ የዓለምን ሰላምና ደህንነት የማስጠበቅ ኃላፊነት ያለበት የመንግስታቱ ድርጅት አካል የሆነ ተቋም ነው። የአሁኖቹ አምስት ሀገሮች የአገልግሎት ዘመናቸው በዚህ የአውሮፓ መጨረሻ ዓመት የሚያበቃውን ኮት ዲቯርን ኢኳቶሪያል ጊኒን ኮዌትን ፔሩንና ፖላንድን ይተካሉ። ቤልጂክ፣ ዶሚኒካን ሪፐብሊክ፣ ጀርመን፣ ኢንዶኔዥያና ደቡብ አፍሪካ የሥራ ዘመናቸው ያላለቀ ተለዋጭ አባላት ሲሆኑ፣ እንግሊዝ፣ ቻይና፣ ፈረንሳይ፣ ሩሲያና ዩናይትድ ስቴትስ ድምፅን በድምፅ የመሻር ስልጣን ያላቸው የምክር ቤቱ ቋሚ አባላት ናቸው። የትራምፕ አስተዳደር የኢራንን ፔትሮኬሚካል ኩባንያ ኢላማ ያደረገ አዲስ ማዕቀብ ጥሏል። የፋርስ ባህረ ሰላጤ ፔትሮ ኬሚካል ኢንዱስትሪዎች ኩባንያና 39 አባሪ ኩባንያዎች ማዕቀቡ የተጣለባቸው በቢሊዮኖች የሚቆጠር ገንዘብ ለአብዮታዊው ጥበቃ ኃይሎች ይሰጣሉ በሚል መሆኑን የዩናይትድ ስቴትስ የገንዘብ ሚኒስቴር አስታውቋል። የዜናው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ቆንጂት ልመልሳችሁ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሰኔ አንድ ምሽት ፕሮግራማችን ነው። ከዚህም ከዚያም በኤርትራ መንግስት በኩል ያለው የድንበር ጉዳይ ለምሳሌ በአየር ያለው እንቅስቃሴ ኮንትሮል ነው። ስለዚህ በረራ ፍሪኩንሲውን ጨምረን እስቃሴ እያደረግን ነው። የተገደበ ነገር አይደለም። ሁለተኛው በድንበሮቻችን ግን ቁጥጥር ማድረግ የሚያስችል የክስተም ስርዓት ፈጥረን ሰዎች ከአንድ ሀገር ወደ አንድ ሀገር ሲሄዱ ማወቅ የሚያስችል አቅም እስክንፈጥር እንደዚ ብለን የከፈትነው ጉዳይ አደጋ እንዳያስከትልብን የሚል ኮንሰርን አለ። ኮንሰርን ላይ የሰራንበት እንገኛለን። እኛም እንቀረዋለን። ከኤርትራ የተለያዩ ሰዎች ወደዚህ የሚገቡ ከሆነ ከዚህም ወደዛ የሚሄዱ ከሆነ ለሰላም፣ ለቱሪዝም፣ ለልማት ብቻ መሆን አለበት። ጥፋት የሚያስከትል ከሆነ በአንድ ሀገር ውስጥ አልፎ ሌላ ሀገር ጥፋት የሚያመጣ ማንኛውም ነገር በዓለም አቀፍ ሕግም እየተፈቀደ አይደለም። የምሽቱን ዝግጅት አብዛኛውን ክፍል የሚይዘው ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከቪኦኤ ጋር ያደረጉት ቃለ ምልልስ ይሆናል። አሁን ወደዚያው እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከቪኦኤ ጋር ያደረጉት የአንድ ለአንድ ሙሉ ቃለ ምልልስ ቀጥሎ ይቀርባል። ጠቅላይ ሚኒስትሩ ስልጣን ከያዙ አንስቶ የመጀመሪያ የአንድ ለአንድ የአማርኛ ቃለ ምልልሳቸው ነው። በጽህፈት ቤታቸው ተገኝቶ ያነጋገራቸው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ጠቅላይ ሚኒስትር፣ በተጣበበ ጊዜዎት መሃል ይህንን ቃለ ምልልስ ከአሜሪካ ድምፅ ጋር ለማድረግ ስለፈቀዱ በጣም አመሰግናለሁ። ጠቅለል ካለ ጥያቄ ልነሳና እንግዲህ ቃለ መሐላ ከፈጸሙ ከአንድ ዓመት ጥቂት አለፍ ብሏል። የአብይ ኢትዮጵያ ከአንድ ዓመት በፊት ከነበረችው ኢትዮጵያ ምን ያህል ተራምዳለች? ስለጋበዛችሁኝ አመሰግናለሁ። የእኛ ኢትዮጵያ ከነበረችበት ምን ያክል ተራምዳለች የሚለው ሀሳብ ይሻላል። በግል የማስባት ኢትዮጵያ ሀሳቡም የተሸጠና የሁላችን ስለሆነ እንግዲህ ለንጽጽር ያስቸግራል። ትናንትና እና ዛሬ በተለያየ መዘኛ እንካላየ ናቸው በስተቀረ በነበርንበት ሁኔታ አይቶ ትናንትናና ዛሬን ማመሳከር ይቸግራል። አንደኛው በዴሞክራሲ አውድ ያየን እንደሆነ ትናንትናና ዛሬ ሰፊ ልዩነት አለ። በሚዲያ አጠቃቀም ያየን እንደሆነ ሰፊ ልዩነት አለ። ኢኮኖሚያችን ላይም እንደዚሁ ልንወርድ ከነበረው አዘቅት የማገገም ሁኔታ አለ። ነገር ግን ፍላጎት አዳጊ ስለሆነ አሁንም አዳዲስ መሻቶች፣ አዳዲስ ፍላጎቶች ስለሚፈጠሩ በዚያው ልክ መፍጠን እና ማደግ ካልቻል ውድድሩ ትናንትና እና ዛሬ ብቻ ሳይሆን ዛሬ ማስቀጠል መቻል ላይ የተሰናሰለ መሆን ስላለበት በብዙ መልክ ከፍተኛ ለውጥ አለ። የሰላም አየር አለ። የእፎይታ መንፈስ አለ። ይህንን ማስቀጠል ማስፋት፣ ሁሉንም ሰው እንዲነካ ማድረግ ቀጣዩ ስራ ይሆናል። እርስዎ የተረከቡት በበርካታ ተንታኞች እምነት በመፍረስ አፋፍ ላይ የነበረች የአስቸኳይ ጊዜ አዋጅ ያስፈለጋትን ኢትዮጵያ ነው። ሁኔታዎች ሊቀየሩ እንደሚችሉ ተስፋ የሰጠሁት ምን ነበር? በእርግጥ ወደ ኃላፊነት ከመምጣቴ በፊት የነበረ ሁኔታ ያስፈራል። ያን ሁኔታ ገሚሶቹ አንተ እንዳልከው ይገልጹታል፣ ገሚሶቹ ከዛም ያከፉታል፣ ገሚሶቹ ደግሞ ከዛም ባነሰ ያስቀምጡታል። ግን እኔ ተስፋዬ ሶስት ነገር ላይ የተመሰረተ ነው። የመጀመሪያው ተስፋ በፈጣሪ ነው። የኢትዮጵያ አምላክ ብዙዎች የሚጮሁለት በየ እምነታቸው የዘገየ ቢመስልም ይቀራል ብዬ አላምንም። በፈጣሪ ተስፋ አልቆርጥም። ኢትዮጵያን የሚተዋል ብዬ አላምንም። ሁለተኛው ተስፋዬ ሀገር ነው። ሰው በሀገር ተስፋ አይቆርጥም። ብዙ ጊዜ በውጭ የሚኖሩ ሰዎች በተለይም አሜሪካ የሚኖሩ ሰዎች እንቅልፋቸው አሜሪካ ነው፣ ህልማቸው ኢትዮጵያ ነው ይባላል። ሰዎች በአካል ቢወጡም በመንፈስ ሁሌም ሀገራቸው ውስጥ ነው የሚኖሩት። በሀገር ተስፋ ስለማይቆረጥም እንዲያ ብቻ ሳይሆን እኔ ባለኝ ልምምድ ወዳደጉ ሀገሮች በሚጓዝበት ጊዜ ቀደም ባለው ጊዜ ሁለት ቀን ሶስት ቀን ፎቁን፣ መንገዱን፣ ከባቢውን በጣም አደንቃለሁ፣ እደመማለሁ፣ እገረማለሁ። ነገር ግን ከተወሰነ ቀናት በኋላ ያ ፎቅ፣ ያ ንጽህና፣ ያ የከተማ መስተጋብር እንዴት ሁሉ ሀገሬ እንዳይመጣ ነው የማስበው እንጂ ውበቱን እዛ ቦታ ላይ እዛ ቦታ ለኔ ስዕል ነው። ያንን እዚያ አምጥቼ ከሀገሬ ጋር ሳሰናስለው ነው ውበት መስሎ ደንቆም ይታያል። ይሄኔ ብቻ አይመስለኝም። በጣም ብዙ ኢትዮጵያውያን የትም ይሄዱ የት፣ የኢትዮጵያ ነገር ሁሉ ይገዳቸዋል። ልባቸው፣ ሀሳባቸው፣ ፍላጎታቸው እዚህ ነው ያለው። ስለዚህ በሀገር ተስፋ አይቆረጥም። በተለይ ደግሞ ኢትዮጵያውያን በሀገር ተስፋ አይቆርጡም። የትም ቢሄዱ አንድ ቀን ሀገሬ ይገባለሁ እያሉ ያስባሉ። ወይም በሀገሬ እንዲሁ ተስፋ ስለማልቆርጥ ነው። ሶስተኛው በህዝብ ተስፋ አይቆረጥም። በተለይ በኢትዮጵያ ህዝብ ተስፋ አይቆረጥም። ኢትዮጵያ ህዝብ ሲበሳጭ፣ ሲቆጣ ኃይለኝነቱን በምታየው ልክ ተወዶ ደሞ የመስከን የማመዛዘን በችግር ውስጥም ቢሆን ቆም ብሎ የማሰብ ጥፋት መስሎ ሲታይም የማመሳከር ልምምድ አለው። የቀደሙ መሪዎችን ሲተች ማንኛውም ኢትዮጵያ ኢትዮጵያዊ በምታደምጥበት ወቅት ምንም እንኳን የከፋ ነገር ማንሳት ቢችልም ከዛ ጎን ለጎን መልካም ነገር ያነሳልና ህዝብ እንደ ህዝብ ተስፋ አይቆረጥበትም። በሀገር ተስፋ አይቆረጥም። በፈጣሪ ተስፋ አይቆረጥም። በእነዚህ ሶስት ምክንያቶች እኔ ያኔም ተስፋ ነበረኝ፣ አሁንም የበረታ ተስፋ አለኝ። ዋናው ሚስጥር በእነዚህ ሶስት ነገሮች ተስፋ የማልቆርጥ ሰው በመሆኔ ነው። እንደምንቀጥል፣ እንደምንቀየር፣ እንደምናድግ ያኔ የማስበው አሁንም በጠንካራ ሁኔታ እንደዛ ነው የማስበው። በለውጡ ተደስቶ አደባባይ የወጣው ለርሶ ያለውን ድጋፍን በስፋት የገለጸው ህዝብ በርካታ ነው። ነገር ግን በዚህ መንገድ ሀሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ። በዚህ ላይ ምን አስተያየት አለውት እርሶ? መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ እንውሰደው። ባላ ሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ ጎረቤት ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ሁለት በተቻለ መጠን ሰዎች ለብሰው አግይተው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን የትዳር የማጽናት የማቆየት ጉዳይ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ በሚመጣበት ሰዓት ያየኸው ግርግር፣ ያየኸው ድጋፍ፣ ያየኸው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜይሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው አምስት አመት አስር አመት እንዲቆይ የእነሱ ስራ ነው ትዳሩን የመገንባት በዚያ ውስጥ የሚገጥማቸውን ፈተና መቋቋም። ሁልጊዜ ችግር ሲገጥማቸው የሰርጋችንለት ልብሳችን ያምር ነበር፣ የሰርጋችንለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያን የሚያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ አምስት አስር አስራአምስት ሀያ ዓመት ሲቆይ ወይም ወልደው ሲድሩ፣ ያ ግርግር ተመልሶ ሊመጣ ይችላል። ወይም አስረኛ ሀያኛ አምሳኛ ዓመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ሚስጢር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እናምጣ ብለህ የምታሳትፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ። ማንበብ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሀሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሁፍ ይልካሉ። አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው የምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያየ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ ይደረጅና የፖሊስ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የኃላፊነት ቦታ፣ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩ የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራ ሳንከፋፍል መጠቀም አለብን። ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛውም የተቃዋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ። ነቀስ ቀስ እያል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ ዓመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ኑሬታቸውን ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብዓት ወስደን ነው ስራ የምንሰራው። በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥተው በመስራት መደመጥ ይቻላል። እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱ ማየት ይቻላል። በሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል። ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖች ስ ምንድን ነው ምንላሸወት ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝብን በቀጥታ ተሳትፎ ያመጡት እየጠበቁት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያሰቡ የተዘጋጁ፣ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከኢህአዴግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደ ግብዓት ተወስዶ ስራ የሚሰራውና የኢህአዴግ ብቻ ነው የሚያስብል አይደለም። በራችን ዘግተን የምንሰራው ሳይሆን ብዙ ነገራችንን ለህዝብ እየገለጥን ከህዝብ ግብዓት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት፣ ብዙዎች ተሳትፈው ኦውን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን የኢህአዴግ ብቻ የሚያስብል ደግሞ አይደለም። የ ሀያ ሰባቱን ዓመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት ሀያ ሰባት ዓመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር ኢትዮጵያዊ እባብ ያየ በልጥ በለየ ስለሚል ትናንት የነበረ ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውም በዛ ዓይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረ ነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው ለዚህ ነው ፍቅር የምንለውና አስተሳሰቡም ተግባሩም የለም ካለም እድሉና ለውጡ ዘላቂ መሆን አይችልም አልባልታዎች ሊሰሙ ይችላሉ ግን በእርግጠኝነት መናገር የምንፈልገው እንደዚህ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም እንደዚህ አይነት አስተያየት የሚሰጡ ሰዎች በተለይ ክቡር ጠቅላይ ሚኒስትር የኦዴፓን የበታች አመራሮችና ካድሬዎች ነው መነሻ የሚያደርጉት አንዳንድ የኦዴፓ የበታች አመራሮችና ካድሬዎችን እናንተ በአደባባይ ከምትገልጿቸው አቋሞች ማለትም ከፍተኛው አመራር በአደባባይ ከሚገልጻቸው አቋሞች የተለየ ነው የሚያንጸባርቁት በሚል ማለት ነው። የኦዴፓ ሳይሆን አጠቃላይ ስርዓተ መንግስቱ ለውጡን እኩል ተገንዝቦ የለውጡን አስፈላጊነት እኩል ግምት ሰጥቶ ይሰራበታል ወይ የሚለው ጥያቄ ተገቢ ጥያቄ ነው። ገና ብዙ ስራ ይጠበቅብናል እንደ ህዝብም እንደ መንግስትም። ኦዴፓን በሚመለከትም መሰል ችግር ሊኖር ይችላል። ነገር ግን በእኛ ከምንናገረው ብቻ ሳይሆን በተግባር ያለው ሁኔታ የኦሮሞን ህዝብ እኩልነት፣ ነጻነት፣ ዴሞክራሲያዊ ስርዓት ለመፍጠር የሚታገል ድርጅት እኔ በልጬ ሌላ ላግል ብሎ የሚያስብ ከሆነ የመጀመሪያው ተቃውሞና ፈተና የሚገጥመው ከኦሮሞ ህዝብ ነው። በባህሪው የኦሮሞ ህዝብ አቃፊ ስለሆነ የማንም ልጅ ቢሆን በጉዲፈቻ ማሳደግ እንደ ባህል የተለማመደ ስለሆነ በውስጡ አቅፎ መኖር ተገቢ ነው ብሎ የሚያምን ማህበረሰብ ስለሆነ፣ አንተ ጊዜ መጥቶልኛል ለአግለል ብትል የመጀመሪያው ጸብ የሚሆነው ከህዝቡ ነው። ሁለተኛው መበደልን መገፋትን በደንብ የሚያቀዝብ ነው። መበደልና መገፋትን የሚያቀዝብ ስለሆነ አሁን ሌላ በመግፋት በዘላቂነት ጥቅም ይከበራሉ የሚያስብ ስላልሆነ እንደዚህ አይነት ሀሳብ ያላቸው ግለሰቦች ካሉ ከአጠቃላይ መርሁ የወጡ ስለሆነ የጊዜ ጉዳይ እንጂ መንጠባጠባቸው አይቀርም። ኦዴፓን ከአዴፓ ወይም ከደህዴን ወይም ከቲፒኤልኤፍ ወይም ከሌሎችም ፓርቲዎች በተለየ ነገር መንገድ አግንኖና አግስፎ ማየት አይቻልም። እንደ ማንኛውም የፖለቲካ ፓርቲ ለውጡን ቀድመን አስበን መክረን መርተን ለዚህ ለተገኘው ድል አብቅተናል ግን በተናጠል ያመጣነው አይደለም፣ በጋራ የተሰራ ስራ ነው። ከሁሉም ወገን ለውጥ የሚፈልጉ ማደግ የሚፈልጉ መቀየር የሚፈልጉ ሰዎች አሉ። በዛ እሳቤ ብቻ ከታየ ነው ማዝለቅ የምንችለው። እና ተገቢ አይደለም። ስህተት መታየት የለበትም የሚል መነሻ ግን ሀገር ካለማወቅ የሚነሳ ነው። ይቀጥላል። ስህተት ወደፊት ግለሰቦች ለግል ጥቅማቸው ላላቸው ድብቅ አጀንዳ እንደዚህ አይነት ነገር ሊያራምዱ ይችላሉ። ኦዴፓ ውስጥ ሆነውም ለውጡ በተለየ መንገድ እንዲታይ የሚፈልጉ ግለሰቦች ካሉ ይህን ማድረግ ይችላሉ። ሁሉም የኦዲፕ አባላት ሙሉ በሙሉ ለውጡን ተቀብለው እየሰሩበት ነው ማለት አይቻልም። ይሄም አይቻለው፣ አንተ ባነሳው ጥያቄ አግባብ ብቻ አይደለም። የተሰጣቸውን ስራ ሙሉ በሙሉ መስራት ካልቻሉ ለውጡን ኦን አላርጉትም ማለት ነው፣ በገለጽከው መንገድ ይገለጻል፣ ዴሊቨር ባለማድረግም ሊገለጽ ይችላልና እንደዚህ አይነት ነገር አልፎ አልፎ ሊያጋጥም ይችላል። እያረሙ እያስተካከሉ እያነጹ መሄድ እንጂ ችግር የሚባል ነገር መታየት የለበትም የሚል እሳቤ ሊኖር አይገባውም። በድምሩ ግን የበላይና የበታች የለም። በጣም አሳታፊ፣ በውይይት ላይ ተመሰረተ በውስጥም ከህዝብ ጋር በመከባበር በመተባበር ላይ ተመሰረተ ለውጥ ነው እየመራ ያለ ነው። ከዚሁ ከኦዴፓ ጋር በተያያዘ ልቀጥልና፣ ጠቅላይ ሚኒስትር፣ ኦዴፓ አንዳንዴ የሚያስፈጽመው በኦሮሚያ ክልል የሚንቀሳቀሱ ሌሎች የፖለቲካ ሀይሎችን አጀንዳ ነው በሚል ያላቸውን ጥርጣሬ የሚገልጹ ወገኖችም ይታያሉ። እንደዚሁም በነዚህ ወገኖች ተጽዕኖ ስር ወድቀዋል፣ የኦዴፓ አመራር እስከ ማለት ይሄዳሉ። ምንድን ነው ምላሹት? እንደዚህ አይነት ጥርጣሬ ላላቸው ወገኖች ኦዴፓም የሆኑ ሌሎች ፓርቲዎች ፕራይመሪሊ በፖለቲካ ትግል ውስጥ የሚያራምዱት ሀሳብ የኦሮሞ ህዝብ ጥቅምና መብት እናስከብራለን የኦሮሞን ጥቅምና መብት እናስከብራለን ሲሉ የሚያስከብሩበት መንገድ ከፓርቲ ፓርቲ ሊለያይ ይችላል። ለምሳሌ እኔ የታገልኩበት እድሜም በሙሉ የቆየሁበት ድርጅት አላማ የኦሮሞ ህዝብ እኩልነት መከበር አለበት ግን በኢትዮጵያ ማዕቀፍ ውስጥ ነው። በኢትዮጵያ ማዕቀፍ ውስጥ በኢትዮጵያ አንድነት ውስጥ የኦሮሞ ህዝብ ማስከበር አለብን ብሎ ይታገላል። በሌላ መንገድ የኦሮሞ ህዝብ መብቱም ፍላጎቱም ሊሟላ የሚችለው የሌሎች ህዝቦች መብት ሲሟላ ብቻ ብሎም ያምናል። ሁለት መሰረታዊ ነገሮች አሉ። የሌላ ህዝብ ፍላጎትን ተጭኖ የኦሮሞ ህዝብ ጥቅም በዘላቂነት ሊከበር ይችላል ብሎ አያምንም ኦዲፒ ይህንን የሚያስቡ ልሂቃን በግለሰብ በግሩፕ ደረጃ ያሉ፣ እንደሆነ በኦሮሞ ስም የሚንቀሳቀሱ ፓርቲዎች ለመነጋገር ለመወያየት ምንም ጥርጥር አያስፈልገውም። ዋናው በኦሮሞ ስም የሚታገሉ ድርጊቶች ተአማኝነታቸው ለኦሮሞ ህዝብ ነው። የኦሮሞ ህዝብ መሻት ደግሞ ሁለት ጠንካራ ሶስት ጠንካራ ፓርቲ እና ሀሳብ እንዲኖር ነው። አስር ሀያ እንዲኖር አይፈልግም። ምንም ድብብቆሽም አያስፈልግም። ኦሮሞ ብቻ ደግሞ ሳይሆን ከኦሮሞ ውጭ ያለውም ህዝብ ቢሆን ኦሮሞ ተከፋፍሎ በተባባቀ ሀሳብ እንዲበተን የሚሻ ወዳጅ ህዝብ የለም። እና የሌሎችን ሀሳብ ተቀብሎ ያስፈጽማል የሚለው ሀሳብ፣ ሌሎች በኢትዮጵያ አንድነት ከኛ የተሻለ በህዝቦች እኩልነት ከኛ የተሻለ ሀሳብ ያላቸው እንደሆነ እውነት ነው። ከዚህ የተቃረነ እንደሆነ ግን ከኛ ፕሪንሲፕል ጋር ከኛ መርህ ጋር ስለሚጻረር እውነት አይሆንም። እስካሁን ባለኝ ልምምድ እምብዛም አላየሁም። የኦሮሞ ድርጊቶች ሆነው ወደ ኦዲፒ ቀርበው ሀሳብ ሰጥተው ሀሳባቸው እንዲፈጸም የፈለገ ነገር እምብዛም አላየሁም። ግን ቀና ሀሳብ ከሆነ ከኦዲፒ የሚሆን ከሌላ ፓርቲ ለመቀበል ችግር የለብንም። ዋናው መርሃችን የሚቃረም ከሆነ ግን አናደርገውም። ሁለተኛው ኦዲፒ የሌሎችን ሀሳብ ነው የሚያስፈጽመው የሚለው ኦዲፒ ሀሳብ የለውም ለማለት ነው ወይስ ኦዲፒ ድርጊት አይደለም ለማለት ነው ወይስ ስርዓት የለውም ለማለት ነው ሀሳቡ ትንሽ ይከብዳል። ምን ማለት እንደተፈለገ በኦሮሚያ በሚንቀሳቀሱ ፓርቲዎች ውስጥ ጊዜውን ጠብቆ ጉባኤ የሚያካሂድ በርካታ ምሁራን ያቀፈ ብዙ ጽሁፎች ማምረት እና መወያየት የሚችል በጣም ትልቅ ድርጅት ነው። ጃይንት ድርጅት ነው ኦዲፒና የሀሳብ ደህንነት ገጥሞት ወይም የአዋቂ ደህንነት ገጥሞት የሌሎች ሀሳቦች እየገዛ ብቻ የሚሰራ ሚሉት ትክክል አይደለም። ነገር ግን በአንዳንድ ጉዳዮች የተሻለ ሀሳብ ያላቸው ሰዎች ካሉ ደግሞ አንጠላም። እነዛ ደፍሮ የሚመጣና በጽሁፍም በንግግርም ሀሳብ የሚያመጣ ሰው ካለ ኢትዮጵያና ኢትዮጵያነት እስከጠቀመ ድረስ፣ እኩልነት ዴሞክራሲ ማስፈላጊ እስከወሰነ ድረስ ችግር አልነበረም። ግን እስካሁን እንደዚህ አይነት ነገር ብዙ ሚል ይህ የላይኛው የኦዴፓ አመራር ግንዛቤ ወይም አቋም ምን ያህል እስከታች ድረስ የወረደ ነው? በላይኛው አመራርና በታችኞቹ አመራሮች መካከል ያለው ተግባቦት ምን ይመስላል? በኦዲፕ የታጠረ ሳይሆን በአጠቃላይ በኢትዮጵያ ያሉ ተቋማት ገለልተኛ ፕሮፌሽናል ሆነው ባለመስራታቸው የተሰናሰለ ሲስተም የለም። አንድ ነገር ከላይ ሲታሰብ ሲሰራ እስከታች አንድ አይነት ቋንቋ የሚናገርና የሚፈጽም ኃይል በየትኛውም የኢትዮጵያ ጫፍ ብዙ የለም። እንኳን ታች ባለው ደረጃ ይቅርና አስር ሚኒስትሪ ተኪዶ አስሩ ሚኒስትሮች በሆነ ጉዳይ ላይ ብታነጋግር በሁሉም ጉዳይ አንድና ያው የሆነ ሀሳብ አይደመጥም። ገና ነው የመናበቡና አንድ ከአንድ ምንጭ ሀሳብ ከአንድ ምንጭ እውነትን ቀርቶ መከፋፈል ላይ ብዙ ይቀረናል። ኦዲፒ ደግሞ በንጽጽር በጣም ትልቅ ፓርቲ ነው። ኢትዮጵያ ውስጥ ኦዲፒን የሚያክል ስፋት ያለው አባላት ያለው ፓርቲ የለም። ክልሉም በጣም ሰፊ ነው። ህዝቡ በጣም ቁጥሩ ከፍ ያለ ነው። በዚያው ልክ ጃይንት በመሆኑ በውስጡ የያዛቸው አባላት እንደ ቁጥሩ ብዛት ትንሽ የመዥጎርጎር ነገር አለው። አንዳንዶች ፓርቲዎች አዳዲስ ኃይል ብዙ አይቀበሉም፣ የነበረውን ኃይል ይዘው የቆዩ ናቸው። እኛ ከለውጡ ጋር ተያይዙ ብዙ ቦታ ሰው ስለምናቀያየር አዳዲስ ሰዎች ይገባሉ። በደንብ የድርጊቱን አካሄድ አላማ ካለመማር ካለማወቅ፣ አንዳንዴም የተደበቀ ፍላጎት ከመያዝ፣ የግል ጥቅም ከመያዝ ወጣ ገባዎች ሊያጋጥሙ ይችላሉ። ግን የኦዲፒ ስፔሻል ኬዝ አይደለም። ይሄ ሁሉም ፓርቲ ጋር ቢታይ ሊፈጠር የሚችል ችግር ነው። ኦዲፒ ገዘፍ ከማለቱ ጋር ተያይዞ በዚያው ልክ ችግሩ ሊሰፋ ይችል ይሆናል። በለውጡ ሂደት እያጋጠሙ ካሉ ችግሮች አንዱ የህግ የበላይነት ጉዳይ ነው። በዚህ ርዕስ ላይ እናውራና፣ ክቡር ጠቅላይ ሚኒስትር፣ በተለይ በአንዳንድ ክልሎች ያሉ መንግስታዊ ያልሆኑ ታጣቂዎች ብዛት ምን ያህል ያሳስበውታል? ምክንያቱም የደህንነት ስጋት መፍጠራቸውን ነዋሪዎች ስለሚነገሩ ማለት ነው ስለሚናገሩ በእርግጥኔና እኔና እርስዎ እየተነጋገርንበት ባለንበት በዛሬው ዕለት የህዝብ ተወካዮች ምክር ቤት በጦር መሳሪያ አስተዳደርና ቁጥጥር ረቂቅ አዋጅ ላይ የህዝብ አስተያየት እየሰበሰበ መሆኑን ሰምተናል። በዚህ ላይ ያለት አስተያየት ምንድን ነው? በተለይ ከመንግስታዊ ካልሆኑ ታጣቂዎች ብዛት አንጻር፣ የህግ የበላይነት ለአንድ መንግስት በጣም አስፈላጊ ነገር ነው። ግን የህግ የበላይነትን እንዴት ነው የምንረዳው? የመንግስትን የማድረግ አቅም ለመለካት የህግ የበላይነት ብቸኛ መመዘኛ ነው ወይ ብሎ ማሰብ ጥሩ ነው። ሁለት የሎ ኢንፎርስመንት ኤጀንሲስ ሁለት አይነት ቲንኪንግ አላቸው። አንደኛው የሶልጀር ሜንታሊቲ ይባላል። የአርሚ ሜንታሊቲ የሚባለው ጠላትህን መለየውን፣ ዩኒፎርሙን፣ የተቀመጠበትን ቀጠና በግልጽ ለይተህ በወገንና በጠላት መካከል የቦታ ያለባበስ፣ የውስጣዊ ንግግር ኮድ ልዩነት ይኖርና ምንም አይነት እንቅስቃሴ ከጠላት ወገን ሲፈጠር ያ ነገር ጥቃት ለመሰንዘር ነው ብለህ ስታስብ የመከላከል እርምጃ ተወስዳለ ወይም ተጠቃለ ግልጽ ነው ማን ማን እንደሚያጠቃ ልብሱ ንግግሩ ቋንቋው በጣም የተለየ ነው ሌላው ግን እስካውት ሜንታሊቲ የሚባለው በውስጥ ለምሳሌ እዚህ ካለን ሰዎች አንዱ የከፍ ሀሳብ ቢኖረውና እሱን ወደ ህግ ለማቅረብ የምንሄደው መንገድ ቅድም ካስቀመጥነው ጠላት ጋር ይለያያል ይሄኛው መጥፎ ዜጋን ከዜጋ መከላከል ነው። ያኛው ጠላትን ከዜጋ መከላከል ነው። አንድ እረኛ በጎች ሲጠብቅ በጎቹን ምን አይነት ጥቃት ሊያጋጥማቸው እንደሚችል ይገምታል። ወይም ተኩላ ወይም ቀበሮ መጥቶ ካለበት ስፍራ በግ ሊተናኮሉ ይችላሉ። ቀበሮ ምን አይነት ቀለር አላት፣ አካሂዶ ምን ይመስላል፣ ተኩላ ምን ይመስላል እረኛው ያውቃል። አቅም እስካለው ድረስ ያንን የሚጠብቀውን ጠላት መጠበቅም መከላከል የሚችላል። አደገኛ የሚሆነው መጥፎ በግን ከበግ መከላከል ነው። አንድ ወገን ናቸው ብለህ በጋራ እየነዳቸው በአንድ በረት አስገብታቸው ስታበቃ የሚፈጠር ረብሽ ነው ለረኛ ፈታኝ የሚሆነው። በእኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ ቢረብሹም መብት አላቸው፣ ቢረብሹም ያያያዝ ስርዓት አለ። ያንን ፕሮፌሽነሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሁኔታ ደግሞ ባለፉት ዓመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቅ አላቸው። ብዙ አይነት ትጥቅ አላቸው። እነዚህ ትጥቅ የታጠቁ ሰዎች ሁለትም፣ ሶስትም፣ አስርም፣ አስራ አምስትም እየሆኑ አንዳንዴ ደግሞ የወታደር ልብስ እየለበሱ ወታደር ውስጥ የነበሩና የወጡ ሰዎች ሊሆኑ ይችላሉ። ዩኒፎርም እየለበሱ በመታጠቅ ሰውን መቀማት፣ የመሳሪያ ንግድ ማካሄድ ይስተዋላል። ይሄ ችግር በቀጣይነት የተረጋጋ ሀገር ለመፍጠር አደገኛ በመሆኑ ለምሳሌ በምዕራብ ኢትዮጵያ የነበረውን መሰል ችግር ለመፍታት መጀመሪያ ብዙ ውይይት፣ ብዙ ንግግር፣ ብዙ ምክክር ተደርጎ ነገሩ ፈር ስላልያዘ ሰፋ ያለ ኦፕሬሽን ተካሂዷል። ብዙ ወንጀለኞች ተይዘዋል። ብዙ ትጥቅ ተፈተዋል። በዘረፋ፣ በግድያ የተሰማሩ በመቶዎች የሚቆጠሩ ሰዎች ጉዳያቸው በፍርድ ሂደት ላይ ይገኛል። መሳሪያን በሚመለከት እንደማይታጠቁ እንዴት ሕጋዊ ይሁን አሁን ያልከው አዋጅ የሚመልሰው ሆኖ ትጥቅን አላግባብ የመጠቀምና መዝረፋ የመስታታ ማድረግ ግን በቀጣይነት ኢትዮጵያ ውስጥ በጠንካራ ሁኔታ ካልሰራን በስተቀረ ፈተና መሆኑ አይቀርም። በስፋት በመሰራቂቱና እንደ ሽፍታም የመሆን ባህሉ ትንሽ ሰፋ ያለ በመሆኑ ትልቅ ፈተና አድርገን በአዋጅም በኦፕሬሽንም የበለጠ ስፋት ችግር ያለባቸው ኤሪያዎች ላይ ለይተን እየሰራ እንገኛለን ብዙዎቹም ለህግ እየቀረቡ ይገኛሉ በሂደት መስመር እያያዘ ይሄዳል እነዚህን ታጣቂዎች አንዳንድ ክልሎች ጭምር በማስታጠቅ ይታማሉ ክቡር ጠቅላይ ሚኒስትር ከዚህ አንጻር የሚወጡ መረጃዎች እንዳሉ እርስዎም የሚያውቁ ይሆናል ይሄ ምን ያህል እውነት ነው ከሆነስ የበለጠ አሳሳቢ ያደርገውም ወይ ችግሩ ነው ትጥቁን የሚያስታጥቁት ግለሰቦች የሚሆኑ ቡድኖች ባልተገባ መንገድ ትጥቅ መያዝና ያንን ተጠቅሞ ያልተገባ ሀብት ማግኘት፣ ሰው መግደል፣ መዝረፍ፣ ማስፈራራት ካለ ሁሌም ስጋት ነው። ጉዳዩ ማንና መጣ ብቻ ሳይሆን በማንኛውም ደረጃ ቢመጣ ያንን ተጠቅሞ በዜጎች ላይ የሚፈጸም ማንኛውም ጥቃት አስጊና አሳሳቢ ነው። ይሄ ለመፍታትና ለመከላከል እንድንችልም ነው ሰፊ የሪፎርም ስራ እየሰራ ያለ ነው። ብዙ ሰዎችም በዚሁ አግባብ መሳሪያ ሲያዘዋውሩ እየተያዙ መሳሪያዎች እየተያዙ ብዙ የሚቆጠሩ ጥይቶች እየተያዙ ትሰማላቸው በሚዲያ ብዬ ነው። ይቀጥላል ይሄ ኦፕሬሽን። ይህን እያደረግን የማስተካከያ እርምጃ በመውሰድ ማረጋጋት ይቻላል። ኢንቴንሽኑ ግን ከውስጥም ከውጭም በቡድኖችም በግለሰቦችም ሊነሳ ይችላል። ኢንቴንሽኑ ከየትም የሚነሳይት ጥቃት እንዳያስቀጥልብን ባለበት የማስቀረጥ ጉዳይ ደግሞ የኛን ጥንካሬ ይወስነዋል። ይሄን በሂደት የሚፈጠር ይሆናል። የደህንነት ስጋት እየፈጠሩ ያሉት ግን ጠቅላይ ሚኒስትር፣ የታጠቁ ቡድኖች ብቻ አይደሉም። ባይታጠቁም ከየአካባቢው አስተዳደሮች አቅም በላይ የሆነ ተጽዕኖ ማሳደር የሚችሉ ወይም በአስተዳደሮቹ ተጠያቂ የማይደረጉ ቡድኖች፣ ስብስቦች የመሳሰሉትም በተለያዩ ክልሎች ይስተዋላሉ። ለእነዚህ ነገሮች መፍትሄ ለማምጣት በመንግስት በኩል ምን እየተደረገ ነው? መንግስትስ ያውቃቸዋሉ እነዚህን ችግሮች? ቃለ ምልልሱ ካፍታ በኋላ ይቀጥላል። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁ፣ እየተከበራችሁ አድማጮቻችን። ዝግጅቶቻችንን በዌብሳይታችን አምሀሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ ማግኘት ይቻላል። በትዊተር አት ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። አሁን ወደ ቃለ ምልልሱ። ጠቅላይ ሚኒስትር አብይ አህመድ ጋር የተደረገው ቃለ ምልልስ ይቀጥላል። አሁን ቢሮአቸው ተገኝቶ ያነጋግራቸው እስክንደር ፍሬው ነው። የደህንነት ስጋት እየፈጠሩ ያሉት ግን ጠቅላይ ሚኒስትር የታጠቁ ቡድኖች ብቻ አይደሉም። ባይታጠቁም ከየአካባቢው አስተዳደሮች አቅም በላይ የሆነ ተጽዕኖ ማሳደር የሚችሉ ወይም በአስተዳደሮቹ ተጠያቂ የማይደረጉ ቡድኖች፣ ስብስቦች፣ የመሳሰሉትም በተለያዩ ክልሎች ይስተዋላሉ። ለእነዚህ ነገሮች መፍትሄ ለማምጣት በመንግስት በኩል ምን እየተደረገ ነው? መንግስትስ ያውቃቸዋሉ? እነዚህን ችግሮች ይታወቃሉ። ግለሰቦች ገዝፎ የሚታይባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና ለመተማመን በተለያየ ምክንያት በአንዳንዱ ሰፈር የገዘፈ ማንነት የያዙ አይነክ የሚመስሉ ግለሰቦች እየተፈጠሩ እነዚህ ግለሰቦች መንግስት ማንኛውንም እርምጃ ወይም የሕግ ማስከበር ስራ እንዳይሰራ ቀደም ተብሎ የሕዝቡ አለኝታ መከታ አድርጎ ይመሳልና፣ ሕዝቡም እስኪገነዘበው ያን የመከተል ሁኔታ ብዙ ቦታ ይታያል። እንደዚህ አይነት ጉዳይ ግን የሚመክን ነው። በቀጣይነት በረጋ መንፈስ መቀጠል አይቻልም። አሁን አንዳንዱን በመታገስ በጣም በከፍተኛ ትግስት እያለፍን ያለ ነው። ሰዎቹ ለመግጣት ወይም ሰዎቹ በህግ ለመጠየቅ የሚደረገው ሂደት ከሰዎቹ ያለፈ እዳ እና ዳፋ ስላለው ጭምር ነው። ብዙዎቹ እንደዛ አይነት ሰፋ ያለ መረብ የዘረጉ በመሆናቸው ያም ሆነው የከፋ ችግር ያለባቸውን በመያዝ ያ እንገኛለን። ሌሎቹም እንዲመከሩ እያደረግን እንገኛለን። የሚቀጥል ከሆነ ግን መንግስት እርምጃ መውሰዱ አይቀርም። ለተወሰነ ጊዜ የሚያኮርፉ ኃይሎች ቢኖሩም በሂደት አላማውን ይገነዘባሉ በሚል ሂሳብ የማስተካከያ እርምጃ መውሰዱ ግድ ይሆናል ማለት ነው። የሚቀጥል ከሆነ እርምጃ ካልወሰድን ጥፋቱ እየሰፋ ስለ እየተወሰደ ያለው እርምጃ በቂ ቢሆን ኖሮ ውጤቱን እናየው ነበር እስከ ማለት ይሄዳሉ አንዳንድ ሰዎች። እርምጃው በቂ ባይሆን ነው አንዳንድ ነገሮች የቀጠሉት ይላሉ። በእርግጥ በቂ አይደለም እርምጃው። ብዙ ሰዎች ማለት ያስቸግረኝም፣ ጥቂቶች ህግን የመበቀያ መሳሪያ ማድረግ ይፈልጋሉ። ለምሳሌ በደቡብ ጫፍ ያለ ሰው ስለ ህግ ማስከበርና መንግስት እርምጃ መውሰድ አለበት ሲል እሱ ውስጥ ስላለው ወንጀለኛ አይደለም የሚናገሩ። እሱ ውስጥ ያለው ወንጀለኛ የህዝብ ጠበቃ፣ የህዝብ አለኝታ፣ ህዝብ መከታ ነው። ሌላ ሰፈር ተቃዋሚ ጠላት ብሎ የሚያስበው ወይም ተቀናቃኝ ብሎ የሚያስበው ሰፈር ያለን ሰው ነው አልተያዘም የሚለው በዚህ ጉዳይ በጣም ብዙ ኤክስፔሪንስ አለኝ እኔ ኦሮሚያ አካባቢ ስንቀሳቀስ የህግ ላይነት ይከበር ይሉኝና የህግ ላይነት ይከበር ብሎ የሚያስቡት እነሱ ጋር ባለው ችግር ሳይሆን ሌሎች ክልሎች የሚታዩትን እንደሆነ ሌሎች ክልሎች ደግሞ ሲሄድ በፍጹም እዛ አካባቢ ያለውን ሳይሆን ኦሮሚያ ያለውን ወይም ደቡብ ያለውን እንደሚያዩ አይቻሉ ህግ ለሁሉም እኩል መሆን አለበት ሁሉም በኩል የሚዳኝበት መሆን አለበት መበቀያ መሆን የለበትም ህግን እናስከብረው በህግ አግባብ መሆን አለበት ስለዚህ መንግስት እርምጃ ሲወስድ እኔ ብሔር ነው የወሰደው ከኔ ቡድን ነው የወሰደው የሚል ድምጽ በጣም በስፋት ይደመጣል። ያሳሰብ እየሰከነ እስኪሄድ ድረስ ህግ የማስከበር ስርዓቱን ይፈታተማል። በዚህ ምክንያት ብዙ ትግስቶች ይደረጋሉ፣ ብዙ የመሸከም ጥፋት ባየን ቁጥር ወዲያው እርምጃ አንወስድም። ብዙ ቦታ ላይ የከፋ የከፋውን እየለየ እናደርጋለን። ይሄን እየገመገምን እያስተካከልን አሁን በቅርቡ ያወጣ ነው የሰላምና ደህንነት እቅድ ሁሉንም የሎ ኢንፎርስመንት ኤጀንሲ ያካትተ እንዴት አድርገን የህዝቡን ሰላም ማረጋጋት እንዳለብን ህዝቡን እያስገነዘብን ህዝቡ ተባባሪ እያደረግን እነዚህን አዋኪ ኃይሎች እየለየን እርምጃ እንውሰድ በሚል እቅድ ወጥቶ እየሰራንበት እንገኛለን። ና ያንሳል ሊበዛል የሚለው ሚዛን በየአውዱ ካልታየ ያስቸግራል። አሁን በዚህ አመት እስር ቤት ማስገባት ወይም ጉዳያቸውን በእስር ማየት ከምንፈልገው ሰው ቁጥር በላይ ነው ያለው በሺ የሚቆጠር ሰው በሰላምና ደህንነት በመፈናቀል በኮራፕሽን ጉዳይ እስር ቤት ውስጥ አለ። ያን ያክል ሰው አስቀምጦ እንትን ማለት ፍላጎት የለም። ወንጀል እንዲቀንስ እንጂ እስረኛ እንዲበራከት አይፈለግም። ግን አሁንም ብዙ ሰዎች በፌዴራልና በክልል በዚህ ጉዳይ ይታያሉና ይሄ እርምጃ ካለመውሰድ ሳይሆን የነበረንን ጠንከር ያለ በትናንሽ ምክንያት እርምጃ የመውሰድ ዝንባሌ ረገብ ከማድረጋችን ጋር ተያይዞ የሚነሳ ጥያቄ ነው በአንድ በኩል በሌላ በኩል ደግሞ የሰፈርህን ሳይሆን የሌላ ሰፈር ወንጀለኛን ለማደን የሚታሰብ እሳቤ ነው። ሁላችንም ጋር እኩል ካልሰራን ግን ዘላቂ ሰላም ማረጋገጥ አይቻልም። አንድ አፍታ ወደ ጎረቤት ሀገር ልውሰድ። ወጥ ጠቅላይ ሚኒስትር ከኤርትራ ጋር የተፈጠረው ሰላም ከዚህ አመት ዋነኛ ስኬቶቹ እንዳንዱ ይቆጠራል። ዩኔስኮ በቅርቡ የሰላም ሽልማት ያበረከተለትም ይህንን ጭምር ከግምት በማስገባት ይመስላል። ሰሞኑን የኤርትራ ነጻነት ቀን አስመልክተው ባስተላለፉት መልእክት ኢትዮጵያ ያሉትን አንገብጋቢ ጉዳዮች በጋራ ለመፍታት ያላትን ዝግጁነት አረጋግጠዋል። ጉዳዮቹ ምን እንደሆኑ ሊነግሩ ይችላሉ? ለዚህ ሲሉ ማለት ነው። ወል በመላ አፍሪካ፣ በተለይም በምስራቅ አፍሪካ ብዙ አንገብጋቢ ጉዳዮች አሉ። ለኢኮኖሚክ ኢንቴግሬሽን እየሰራን በምንገኝበት በዚህ ጊዜ ውስጥ ብዙ በጋራ መስራት ያለብን ኢኮኖሚካል ይሸዋሉ አሉ። የደህንነት ይሸዋሉ የአጉራባች ሀገራት ኢሹ የሶማሌና ኬንያ ኢሹ አለ የሱዳን ደቡብ ሱዳን ጉዳይ አለ የኤርትራና ጅቡቲ ጉዳይ አለ በእነዚህ ሁሉ ጉዳዮች ላይ በሰላም በደህንነት በኢኮኖሚ ጉዳይ በቅርርብ በምክክር አብረን ለመስራት ያለንን ፍላጎት ነው የገለጽ ነውና ችግር የበዛበት ቀጠና ስለሆነ ችግሮቹን ምንድን ናቸው ከሚል ጥሩ ጥሩ ነገሮች ምንድን ናቸው የሚል ይቀላል ለምሳሌ በሶማሊያ ና በኬንያ መካከል ያለውን ችግር የወሰን እንደሆነ ኤርትራ የሳው ሱዳን መንግስት በጣም ከኢትዮጵያ ጋር ተደጋግፈውና ግዞ እንዲፈቱት እንፈልጋለን። በሶማሌ እና በኬንያ መካከል ቢፈጠር ማንኛውም ችግር ዳፋ ወደኛ እንዳይመጣ እናውቃለን። በዚህ ምክንያት ይህንን ጉዳይ እንደ አንድ ሺው ብንወስድ በቅርበት አብረን እንስራ እንላለን። ሳውት ሱዳን በሚመለከት ሰፊ ችግር አለ። ያንን ችግር ለመፍታት ኢትዮጵያ ብቸኛዋ መፍትያ ምጭናፍ አንገምትም በጋራ ፋትልም ብለን እናስባለን በእኛ ና በኤርትራ ጉዳይም እንደዚሁ በኤርትራ ና በሌሎች ሀገራት ጉዳይም እንደዚሁና በርካታ ችግር ያለበት አህጉር ነው። ክፍለ አህጉር ነው። በሌላ መንገድ ደግሞ ወደ ኢንተግሬሽን ለመሄድ የሚያስብ ነው። ይሄ ቅርርብ፣ ምክክር፣ ውይይት ይፈልጋል። ያን ለማመላከት ነው። እንግዲህ በተለይ በሁለቱ ሀገራት መካከል ያሉ የድንበር መተላለፊያዎች መዘጋትም እንደቀጠለ ነው። አሁንም ምንድን ነው እዛ ላይ ያለው ሁኔታ? ጠቅላይ ሚኒስትር ድንበር ጋር ተያይዞ ሰላሙ ሲፈጠር በሁለቱም ወገን መክፈት በስፋት መክፈት ይታይ ነበር። ድንበሮቻችንን እንደ ውጭ ሀገር ሳይሆን እንደ ሀገር ሰው ይንቀሳቀሳል ከዚህም ከዚያም ማለት ይቻላል። ብዙም ጥብቅ ቁጥጥር አይደረግበትም ና ብዙ ሰዎች ከዚህም ወደዛ ከዛም ወደዚህ የመምጣት ሁኔታ ነበር። ያ ብቻ ሳይሆን የኢትዮጵያ ተቃዋሚ ሆነው ወደ ኤርትራ የነበሩ ወደ ኢትዮጵያ የተመለሱ፣ የኤርትራ ተቃዋሚ ሆነው ወደዛ ያልተመለሱ ሀይሎች አሉ። ስለዚህ ይህንን የመከፈቱን ጉዳይ ሌሎች ሀይሎችም ለተለያየ ዓላማ የመጠቀም ፍላጎት እና ዝንባሌ ስለነበረ በኤርትራ መንግስት በኩል ያለው የድንበር ጉዳይ፣ ለምሳሌ በአየር ያለው እንቅስቃሴ ኮንትሮልድ ነው። ስለዚህ በረራ ፍሪኬንሲውን ጨምረን እንቅስቃሴ እያደረግን ነው፣ የተገደበ ነገር አይደለም። ሁለተኛው በድንበሮቻችን ግን ቁጥጥር ማድረግ የሚያስችል የክስተም ስርዓት ፈጥረን ሰዎች ከአንድ ሀገር ወደ አንድ ሀገር ሲሄዱ ማወቅ የሚያስችል አቅም እስክንፈጥር እንደው ዝም ብለን የከፈትነው ጉዳይ አደጋ እንዳያስከትልብን የሚል ኮንሰርን አለ። ኮንሰርኑ ላይ የሰራንበት እንገኛለን። እኛም እንጋራዋለን። ከኤርትራ የተለያዩ ሰዎች ወደዚህ የሚገቡ ከሆነ ከዚህም ወደዚያ የሚሄዱ ከሆነ፣ ለሰላም ለቱሪዝም፣ ለልማት ብቻ መሆን አለበት። ጥፋት የሚያስከትል ከሆነ በአንድ ሀገር ውስጥ አልፎ ሌላ ሀገር ጥፋት የሚያመጣ ማንኛውም ነገር በዓለም አቀፍ ሕግም እየተፈቀደ አይደለም። ወደ ለውጡ ጉዳዮች ለመልሰው ጠቅላይ ሚኒስትር እንግዲህ አንዳንድ ችግሮችን በመመልከት ለውጡ ወደ ኋላ እንዳይመለስ የሚሰጉ ምን ሊፈጠር እንደሚችልም የሚያሳስባቸው ሰዎች አሉ። ኢትዮጵያ ችግሮቹን ተቋቁማ በዚህ የለውጥ መንገድ እንደምትቀጥል ምን ያህል እርግጠኛ ነውት? ስለ ነገ ምን ያክል እርግጠኛ ነህ አይባልም። ያው ነገ ነገን ትገምታለ ትተልማለ። የሆነ ሆኖ ለውጡ ይዘልቃል መስረትም ይጥላል ብዬን የማስበው መጀመሪያ ለውጡን ችግር ምናመጣው ብዬ ወደኋላ በመመለስ ነው። ወደ ኋላ ተመልሼ የነበረውን ችግር በማይበት ወቅት በአንድ ወቅት በአፍላ እድሜ ወጣት እያለህ ፋሽን የሆነ የምትወደው የምታደንቀው ልብስ፣ ጫማ ሊኖር ይችላል። ያን ጫማ ለብሰህ ያን ልብስ ለብሰህ አጊጠህ ብዙ ድግስ፣ ብዙ ሰርግ ተጉዘህ ሊሆን ይችላል። ነገር ግን ከጊዜ በኋላ አንተ እያደግክ እየወፈርክ እየረዘምክ ስትሄድ፣ ያ ልብስ ደግሞ ባለበት ስለሚቆይ በቀጣይነት ፊዚካል ለውጡ ሲመጣ የቀደመውን ፋሽን የቀደመውን የወደድከውን ልብስ ለልበስ ብትል የማይመጥን ወይም የማይገባ ይሆናል። በዚህ ጊዜ ሊወሰድ የሚችለው እርምጃ ሁለት ነው። አንደኛው ያደገውን ማንነት ቆርጦ ገርዞ አስተካክሎ ወደ ልብሱ ወደ ጫማ ማስተካከል ነው። ሁለተኛው ደግሞ ልብሱን ወደ አዲሱ ማንነት ማምጣት ነው። ሰውን ቁመቱን ቆርጦ ፍረቱን ቀንሶ ለልብስ ማስተካከል ተፈጥሮ አይደለም፣ አናቹራል ነው ማድረግ ያስቸግራል። ነገር ግን ሰው ባደገ ቁጥር እድገት ባለው ሰው ላይ የሚደረግና የፊዚካል ለውጥ የሚከተል የአልባስ የልብስ የጫማ ለውጥ ይደረጋል። የመንግስትና ህዝብ ግንኙነትም እንደዚሁ ነው። ህዝብ ያድጋል፣ ህዝብ ይለወጣል። ፍላጎቱ ዛሬ ዲሞክራሲ ብሎ የጠየቀህ እና የመለስክለት መልስ ነገ በዚያ መልስ መኖር አትችልም። ህዝብ ፍላጎቱ፣ ቁጥሩ፣ አስተሳሰቡ እያደገ ሲሄድ መንግስት ደግሞ ከዚህ ቀደም እንዲያድርግልሃለው እያለ መቆየት ሲፈልግ ያ ዲፍረንስ ተፈጠረ። መንግስት ምንም ስላልሰራ አይደለም፣ ግን የሰራቸውን ነገሮች እየተረከ መኖር ስለፈለገ እና ከአዲስ ለውጥ ጋር አብሮ መጓዝ ባለመቻሉ ነው ችግር ያጋጠመው። እኛም ለውጡ ሲመጣ የነበረው ድጋፍ እስረኞች መፍታት፣ ሚዲያዎች መልቀቅ፣ ኢትዮጵያ ውስጥ ያለውን ቴንሽን መቀነስ የነበሩ ጥያቄዎች ስለሆኑ ድጋፉ መጥቷል። አሁን ድጋፉን ቀጣይ የሚያደርገው አዳዲስ ሀሳቦች እየፈጠሩ ከህዝብ ፍላጎትና እድገት ጋር እየተጓዙ ያን እየመሩ በገቡት ቃል መሰረት ዴሊቨር ለማድረግ ጥረት የሚደረግ ከሆነ ማስቀጠል ይቻላል። ማስቀጠል የሚቻለው በመንግስት ወይም በመሪ ብቻ አይደለም። መላው የኢትዮጵያ ህዝብ የመለወጥን አስፈላጊነት በሚያነሳው ልክ ለለውጡ መሳተፍ አለበት። በብዙ መልኩ ያም ማድረግ ከቻል ለውጡ አሁን በጀመር ነው አግባብ መስመር እየያዘ እድገት በምንፈልገው አቅጣጫ ሁሉ እያመጣን አዲሷን ኢትዮጵያ እንፈጥራለን ብዬ አምናለሁ። እንግዲህ የትንሳኤን በዓል አስመልክተው ያስተላለፉት መልእክትም የኢትዮጵያ ተስፋ ብሩህ እንደሆነ ያንጸባረቁበት ነው። ከጌታ ኢየሱስ ክርስቶስ ትንሳኤ ጋር አያይዘው ከጠቀሱት አንዱ ነገር ብቻ ላንብም። በዛሬው ማዕበል የማይወሰዱ ና በአይሁድ የሐሰት ወሬ የማይናዱ የማይቀር ትንሳኤዋን ያዩታል። አየሩን ክፉ ወሬ ቢሞላውም ከሙታን የተነሱት ግን ወደ ከተሞች ገብተው መልካሙን ወሬ ያወራሉ ይላልና ማዕበል የሐሰት ወሬ ክፉ ወሬ የሚሉትን አገላለጾች ተጠቅመዋል። ከኢትዮጵያ ሁኔታ አንጻር ይግለጹ። ምን ለማለት ፈልገው ነው? በየቀኑ ነው የምታዩት የምትሰሙት ሁሉ ኮሱ ነው። ለምሳሌ ኢትዮጵያ ከጥቂት ዓመታት በፊት 23 ዓመት በፊት የደን ሽፋኗ 30 ፐርሰንት በላይ ነው። አሁን ከ4 ፐርሰንት ወርዷል። በረሃማነት እየመጣ ነው። የአየር ለውጥ ንብረቱ የኢኮሎጂክ መለዋወጡ በግብርናችን፣ በኑሯችን፣ በህይወታችን፣ በጤንነታችን ወጥተን ስንገባ ባለው የአየር ሁኔታ ተቀይሯል። ማንም ሰው ይታዘበዋል። ይሄ ዛፍ እንትከል ክረምት በሚባልበት ሰዓት አሁን ዛፍ መትከያ ጊዜ ነው ወይ ብሎ የሚያስብ አለ? ዛፍ የሚተከለው ለመንግስት አይደለም። ዛፍ የሚተከለው ለሌላ ሰፈር አይደለም። አንተ ተክለው በምትሰራበት በምትኖርበት ከባቢ ነው፣ እያየህ ለመደሰት ለትውልድ ለማሸጋገር ነው። እኔም ሌላውም ሰው እንደዚሁ በማንኛውም ሀሳብ ላይ የተቃርኖ ሀሳብ ይደመጣል። ተቃርኖ ሀሳብ መደመጡ ሳይሆን ችግሩ ያን ፖለቲካ አጀንዳ አድርጎ የማራገብ ሁኔታ በስፋት ይታያል። ይህን አሻግሮ የሚያዩ ሰዎች ያስፈልጋሉ ከውጽ ውስጥ ባሻገር ማየት የሚችሉ ሰዎች ካልተፈጠሩ በስተቀረ መሪ ኢማጂን ያደረገውን ማንኛውንም ምስል ዜጎቹ በተቀበሉት ልክ ነው ሪያላይዝ ማድረግ የሚችለው ብዙዎቹ መሪዎች ፍላጎት መሻ ስለሌላቸው አይደለም ያያሰቡትን ያለሙትን ነገር የሚገዛ ትውልድ ያለና የሚተባበር ትውልድ ያለ እንደሆነ ለውጥ ይመጣል ቻይና ላይ ያየነው እሱ ነው ሌሎች ሀገራትም ያየነው እሱ ነው ለምሳሌ አዲስ አበባን ለማስዋብ የጀመርነው ፕሮጀክት መላው የኢትዮጵያን ሕዝብ ማስፈንጠዝ ያለበት ፕሮጀክት ነው። ምክንያቱም ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እየተለመደ የመጣው ነገር ልጆቻችን በአካል ኢትዮጵያ ቢሆኑም ኢትዮጵያ አይደሉም። ትምህርት የሚፈልጉት ውጭ ሀገር ነው። ለሕክምና መጓዝ የሚፈልጉት ውጭ ሀገር ነው። ለቫኬሽን የሚሄድ የሚፈልጉት ውጭ ሀገር ነው። እድገት ለውጥ ብለው የሚያስቡት ከሌሎች ሀገሮች ሄዶ መኖር ነው። ደግሞ ከሄዱም በኋላ በሚያዩት ነገር ይደመማሉ። ኢትዮጵያ ወደዛ መሄድ ትችላለች ብሎ ለማሰብ ይቸገራሉ። የእኛ ወላጆች ስለ ሀገር ክብር፣ ስለ ሀገር ፍቅር በነገሩ ልክ ልጆቻችን ይነገር ናቸው አይደለም። ልጆቻችን ጭንቅላታቸው በጣም ከኛ የላቀ ነው። ዘመኑ ቴክኖሎጂ የተጣባው ነው። ብዙ ነገር ያያሉ፣ ሙቪ ያያሉ። ሌላ ቦታ የሚያዩትን ነገር እዚህ ሲያጡ ያን ይመኛሉ። ዜጎች ሀገራቸውን ወደው ለሀገራቸው ኢኖቬቲቭ ሆነው እንዲሰሩ ከዜጋ ጋር አንጻር ስናየው ትልቅ ትርጓሜ ያለው። ሁለተኛ አዲስ አበባ ያላት ጸጋ ወንዞቹ ናቸው። እንደ ሌሎች ከተሞች ሀይቅ የለንም፣ ወይም ውቅያኖስ የለንም። ያለንን ወራጅ ውሃ ንጹሕ ብናደርገው ለመጠጥም ለጤናም በጣም በጣም ጠቃሚ ነው። ብዙ ሰዎች ይጎዳሉ ይሞታሉ። ከኢኮኖሚ አንጻር ብናየው ቱሪስቶች ኢትዮጵያ መጥተው ሆቴል ከተቀመጡ በኋላ ወጥተው የሚሄዱበት ቦታ ባለመኖሩ በጣም ብዙ ማግኘት የሚገባንን የቱሪስት ፍሰት አሳቶናል። የቱሪዝም አንዱ ጥቅም ምንድን ነው? በቀጥታ ሱቅ ቤት ገብቶ መግዛት አይደለም። ቡና ሲጠጣ ምግብ ሲበላ ታክሲ ሲጠቀሙ በሁሉ ነገር ብዙ ሰዎችን ስራ የሚያስገኝ ሴክተር ነው ለሀገር የሚጅም ከፍተኛ ጠቀሜታ ያለው እኛም ደግሞ ሌላ ቦታ እንደምናያቸው ውብ፣ ጽዱ ከተሞች እኛም ጋር ማየት ያስፈልጋል። ይሄንን ካለምንም ስጋት ካለምንም ችግር ማዕበል ማስታት የሚያስሩ ሰዎችን ቅድም ባነሳኸው ሀሳብ ልትወስድ ትችላለህ። አርቀን ኢማጂን ያደረግነውን ነገር እዩት ነው ያን ያያቸው ሰዎች ሪያላይዝ ማድረግ ትችላላችሁ። አሁን ከግራና ቀኝ የምትሰሙት ነገር እንዳያስቀራችሁ የሚያስቀራችሁ ሰዎች ስላሉ ባልክ በጠቀስከው ጊዜም የቀሩ ሰዎች አሉ። ወደ ስቅለት በነበረው ጉዞና ከትንሳኤ በኋላ የሰዎች ማንነት ይለያያል። ስለዚህ አሁንም ድል ይመጣል ለውጥ ይመጣል ስንል አምነው የሚከተሉና ለውጡን አይተው የሚያምኑ ሰዎች ይለያያሉ። እነሱን ኢንካሬጅ ለማድረግ ነው ሀሳቡ የተነሳው። እኔ ምን አይነት አዲስ አበባ ልትሆን እንደምትችል በጥቂት ዓመታት ውስጥ ምን አይነት ኢትዮጵያ ልትፈጠር እንደምትችል ሁሌም በአእምሮ ኢማጂን አደርጋለሁ። ያ ኢማጂን ማደርጋትን ሀገር ነው ልጆቼ፣ ወገኖቼ እንዲገነዘቡ እንዲሰሩላት የምፈልገው። ስለዚህ ብሩ ተስፋ የማይበት ጉልበት የሚሆነኝ ኢትዮጵያን መለወጥ ይቻላል የሚል ጽኑ እምነት አለኝ። የሚለወጠው ኢትዮጵያውያን አምነው ሲተባበሩ መሆኑ እንደ ፕሪኮንዲሽን የሚቀመጥ ቢሆንም ያንን ለማመላከት ነው ብዙ ጊዜ ተስፋውን መልካሙን ነገር ለማሳየት ጥረት የማደርገው። የመሪ ሚናውም እሱ ይመስለኛል። ጠቅላይ ሚኒስትር፣ አንዳንድ ወገኖች እየተረዱኝ አይደለም የሚል ስሜት አለዎት? እያካሄዱ ካሉት ለውጥ አንጻር፣ ከሚወስኗቸው ውሳኔዎች አንጻር አንዳንድ ወገኖች እየተረዱኝ አይደሉም ብቻ ሳይሆን ሁሉም ወገን እንዲረዳኝም አልጠብቅም። ምክንያቱም እኔ የምወስነው ውሳኔ የሚያስደስተው እንዳለ ሁሉ የሚያስከፋው እንዳለ አውቃለሁ። አብዛኛው ሕዝብ ግን በቅንነት ሀገር ለመለወጥ ለሀገር አንድነት እንደሚሰራ አስቦ ተባባሪ እንዲሆን እና በሰዎች የውሸት ወሬ እንዳይወሰድ እንደዚህ አይነት ሀሳቦች ላነሳ እችላለሁ እንጂ ሁሉም ሕዝብ መቶ ፐርሰንት ሊከተል ሊያደምጥ ይገባል ብዬ አላስብም። አብዛኛውን የሚያስደስት፣ አብዛኛውን የሚያቅፎ ነው። ሌሎች ደግሞ በጸብ በግጭት በጥላቻ ሳይሆን ሀሳባቸውን በማራመድ የተሻለ ሀሳብ አለ እያሉ ከተጓዝን ዴሞክራሲ ማለት እሱ ነው። ሁላችን ወጥና አንድ ሀሳብ ሊኖረን አይጠበቅም፣ መኖርም አይችልም። አብዛኛው ያስበውና አብዛኛው የወሰነውን ግን ጥቂቶች እያመኑ ከተገዙ በዚህ አግባብ መሄድ ከቻለ ዴሞክራሲም እሱ ነው። እኔ የምፈልገውም እንደዚህ አይነት ሀሳብ ነው። በሚሊኒየም አዳራሽ የለውጡን አንደኛ ዓመት አስመልክቶ ባደረጉት ንግግር ኢትዮጵያን ከፍ ማድረግ፣ ትውልዷን ማንቃት፣ ዘመም ያለችውን ሀገሬን ማቅናት እንጂ ከዛ የተለየ ሸፍጥም፣ ሀሳብም ተግባርም የለኝም ብለዋል። ይህንን ለማጠናከር አሁን ያሉትን ለመግለጽ ነው። እኔ በቆይታዬ የማምነው አንደኛ ለዘመናት ላልተወሰነ ጊዜ ስልጣን ይዞ መቆየት አግባብ ነው ብዬ አላምነ። በስልጣን ላይ በምቆይበት ጊዜ ደግሞ ሙሉ ጊዜን፣ ሙሉ አእምሮዬን፣ ሙሉ ጉልበቴን የህዝብን ህይወት ለመለወጥ መጠቀም አለብኝ ብዬ አስባለሁ። በማደርጋቸው ሩጫዎች፣ በማደርጋቸው የመለወጥ ፍላጎቶች ውስጥ ስህተት ሊያጋጥም ይችላል እንጂ አጠቃላይ ኢንቴንሽንም አክሽኔም ኢትዮጵያን ቀና ከማድረግ ውጭ የተለየ ነገር የለውም። የተሆነ ግሩፕ መጥቀም የሆነ መጉዳት፣ የተወሰነ ማስደት፣ ማስከፋት የኔ አጀንዳ ይህ አደለም። እኔ ኢትዮጵያውያን ከፍ የሚሉበትን ስራ ምሰራው ምፈልገው እሱን ነው የማደርገውም እሱ ነው። ይሄንን መገንዘብ ለሚችሉ ሀይሎች ለማስገንዘብ ነው። ለዚህ ነው የተለመደውን እረፍት የተለመደውን ለራስ የሚሰጥ ጊዜ በመተው ሙሉ ጊዜ ያለ ሩጫ የሚደረግበትና በጣም ብዙ በርካታ አስደናቂ ድሎችም አስመዝግበናል በዚህ አመት ውስጥ እና፣ እነዚህ የመጡት ሙሉ በሙሉ ራስን ከመስጠት ነው። እኔ ኢትዮጵያን በመሪነት በመቆይበት ጊዜ ውስጥ በግፍ የሰው ሕይወት በማጥፋት ወይም ባልተገባ ሁኔታ ጥቅም ለማግኘት ከሰው ኪስ በማጉደል እንደማልገኝ እርግጠኛ ሆኜ መናገር እችላለሁ። ማንኛውም ነገር የማደርገው በትብብር መንፈስ ሀገር መለወጥ ኢትዮጵያ መለወጥ በሚል ሂሳብ ብቻ ነው። እሱን ለማስገንዘብ የተሰነዘረ ሀሳብ ነው። ጠቅላይ ሚኒስትር እንግዲህ እርስዎ የጠቀሱት የኢትዮጵያ ትንሳኤ እንዳይመጣ ወይም እንዳይፋጠን ህገ መንግስቱ እንቅፋት መሆኑን የሚገልጹ ወገኖችም አሉ። ኢትዮጵያ እንዳትነሳ መቃብር ጠባቂ የሆነው ህገ መንግስቱ ነው እስከ ማለት የሚሄዱም አሉ። በዚህ ላይ ምን አስተያየት አለት? እንደዚህ አይነት ችግሮችን በሙሉ ጠቅልሎ የችግሮች ሁሉ መፍትሄ ህገ መንግስት መቀየር ነው። የችግሮች ሁሉ መፍትሄ ኢህአዴግን ማንሳት ነው። የችግሮች ሁሉ መፍትሄ ጠቅላይ ሚኒስትሩን መቀየር ነው ብሎ ማሰብ ችግር ካለመረዳት ይመጣ ነው። ህገ መንግስት የሌላቸው ሀገራት አሉ። ህገ መንግስት የሌላቸው ሀገራት እና የቆሙ ሀገራት አሉ። ህገ መንግስቱ የቆየ በመሆኑ የህዝቦችን ፍላጎት በተለይም ደግሞ አሳታፊና አነጋጋሪ በሆነ መንገድ ሊሻሻሉ የሚገባቸው አንቀጾች ሊኖሩ ይችላሉ። ዝግ አይደለም። እሱን በማስረጃ በእውቀት እዚህ ጋር እንዲህ ቢሆን ብሎ የሚያስብ ማንኛውም ይል በምክክር ማድረግ ይቻላል ነገር ግን የትናንትናው ህገ መንግስት ሳልወያይበት ሳልመክርበት ተገቢ ግብአት ሳልሰጥበት ወጣ ብለህ አሁን ደግሞ አንተ ትክክል ስለመሰለ ሌሎቹን ሳታሳተፍ ሳታማክር በዚያ መንገድ ብትሄድ የነበረውን ስህተት ነው ተደግሞ ስህተት ላለመድገም ህገ መንግስትን በሚመለከት መጀመሪያ ምንድን ናቸው ኮር ኢሹስ መታየት ያለባቸው እንቅፋት የሆኑ ነገሮች ምንድን ናቸው እነሱን ለመፍታትስ ምን እናርግ ለምሳሌ አንድ አርቲክል መውሰድ ይቻላል አርቲክል 39 ነው ችግር ያለው የኢትዮጵያ አንድነት የሚፈታተነው ጉዳይ እሱ ነው ብሎ የሚያስብ አንድ ሰው ካለ አርቲክል 39ን ለመቀየር እሱ የተረዳበት ፐርስፔክቲቭ ብቻ በቂ አይደለም። ያን በተለየ መንገድ የሚገነዘቡ ወገኖቹ ማስገንዘብ አለበት። አብዛኛው ያን ሀሳብ የሚገዙት ከሆነ በጣም ቀላል ነገር ነው ያን አርቲክል ማስተካከል። ነገር ግን ሌሎችን ሳታማከል አንተ ትክክል ስለመሰለህ ስላመንክበት ለመቀየር ብትሞክር ትናንት የነበረውን ችግር በተለየ መንገድ ተደግሞ እንደሆነ እንጂ መፍትሄ አታመጣም እና ህገመንግስቱ ቋሚ ለረጅም ጊዜ የሚያገለግል መሆን አለበት። ያ ማለት ደግሞ አይነከ ማለት አይደለም። ህዝቦች እስካመኑ ድረስ የህዝቦችን ጥቅም የሚያስከብር ሀሳብ እስከመጣ ድረስ በውይይት በምክክር፣ ህገ መንግስታዊ በሆነ መንገድ ህገ መንግስቱን ማሻሻል ይቻላል። ህገ መንግስትን በውይይትና በምክክር ማሻሻል የሚያስፈልግበት ዋናው ምክንያት ትልቁ በኛ ህገ መንግስት ላይ የሚሰጠው ሂስ በቂ ውይይት አላደረግንበትም፣ አልመከርንም፣ አልተሳተፍንም የሚል ስለሆነ ቢያንስ አሁን የምናደርገው ማንኛውም ለውጥ ያንን ችግር የማይደግም መሆን አለበት። ያን በማድረግ ወደሚያቀራርብ ነገር ሊመጣ ይችላል። ኢትዮጵያ ውስጥ በንጉሰ ነገስቱ ከወጡ ሁለት ህገ መንግስቶች ጀምሮ አጠቃላይ የህገ መንግስት ታሪክ መቶ አመት አይሞላውም። ኢትዮጵያ ሺህ አመታት እድሜ ያላት ሀገር ናት። ህገ መንግስት ከጀመር መቶ አመት አይሞላም። እሱም ያው የምናውቃቸው ህገ መንግስቶች ማለት ነው። እና ህገ መንግስቱ የሁሉ ነገር መፍትሄ መሆን አይችልም። ህገ መንግስቱ የሚያቀራርብ አንድ ጠንካራ መካከለኛ ሰነድ መሆን ይችላል። ያን ማዘግ የሚቻለው ግን ሁሉም ህዝቦች ባሳተፈና በመከረ መንገድ ከሄድንበት ብቻ ነው። ጠቅላይ ሚኒስትር እንግዲህ እርስዎ በአንድ አመት ውስጥ ያመቱትን ለውጥ ያደነቁ አንድ አለም አቀፍ ታዛቢ ባስቀመጡት የመደምደሚያ ሀሳብ ወደ ማጠቃለያ ልሄድ አሁን እያጋጠሙ ካሉ ችግሮች አንጻር የርምት እቅድ እና መተማመንን የሚፈጥሩ እርምጃዎች ያስፈልጋሉ፣ ለውጡን ወደፊት ለማስቀጠል ብለዋል እና ቆም ብሎ አንዳንድ አካሄዶችን መፈተሽ ያስፈልጋል ብለው ያምናሉ። እስካሁን ከነበረው ሂደት አንጻር በተለይ እያጋጠሙ ካሉ አንዳንድ ፈተናዎች አሉ። ቅድም እንዳልኩት ነው፣ ለውጥን በሆነ ጊዜ በሰራኸው ስራ ለዘላለም ማቆየት አይቻልም። በየ ጊዜው ራስ መፈተሽ፣ ውስጥ መፈተሽ፣ የህዝብን ሮሮና ብሶት ማድመጥ፣ ያንንም ተንተርሶ ተቋምን፣ ሀገርን እየቀየሩ መሄድ ያስፈልጋል። ባለፈው አመት ስራ ናቸው፣ በርካታ ድሎች አሉ። እነዚያ ድሎች ከነ ችግሮቻቸው በህዝቡ ውስጥ ከፍተኛ ደስታን ፈጥረዋል። በእነሱ ስራ ግን ለዘላለም መኖር አይቻልም። አዳዲስ ድል ማስመዝገብ አዳዲስ ውጤት መምጣት ይኖርብናል። አብዛኛው ኢትዮጵያ ውስጥ የሚታየው ችግር መቆራቆሱ፣ መጠላላቱ የሚታየው ችግር አሁን የተፈጠረ የሚስላቸው ሰዎች በጣም ብዙ ናቸው። ያልካቸውን ሰው ጨምሮ ሊሆን ይችላል። ልክ በሰኔ መግቢያ ወይም አጋማሽ ዘር ሲዘራ ምን አይነት ዘር እንደተዘራ የሚያውቀው ዘሪው ብቻ ነው ወይም ሲዘራ ያየ ሰው ብቻ ነው የተዘራው ዘር ስንዴ ይሁን ገብስ ይሁን ጤፍም የሚታወቀው ሐምሌና ነሐሴ ዝናብ ካገኘና ከፍ ካለ በኋላ ነው። ከፍ ብሎ ጤፍ መሆኑን ካየህ በኋላ ራሱ ምን ያክል ፍሬ መልቀም እንደምትችል ማወቅ የምትችለው ከወራት በኋላ ሲታጨድ ሲወቃ ነው። ኢትዮጵያ ውስጥ ላለፉት ዓመታት የተዘሩ በርካታ የመጠላላት የመለያየት ሀሳቦች ጊዜያቸው ደርሰው ተኮትኩተው ዝናብ ጠጥተው አብበው ያየንበት ወቅት ነው እዚህ ጋር ተስፋ እንድንይዝ የሚያደርገው ነገር ማየት ነገሩ እያለቀ መሆኑን የሚያመላክት ነው። ጤፉ ተንጀርግጎ ስታየው ከተወሰነ ጊዜ በኋላ መታጨጃው ደርሰዋል፣ መወቂያው ደርሰዋል ማለት ነው። ኢትዮጵያ ውስጥ አሁን የምናያቸው ችግሮች ቀድሞ የተዘሩ ዘሮች ቢሆኑም መታየታቸው በራሱ ለእይታ መብቃታቸው በራሱ ወደ ማብቂያው እየሄዱ መሆኑን ያመላክታል። ይህንን ችግር ለመፍታት ከስረ መሰረቱ ምን ነበር ችግሩ ብሎ ማየት ያስፈልጋል። መንግስት ምን ቢያደርግ ነው ችግሮቹን መፍታት የሚችለው ብሎም ማሰብ ያስፈልጋል። ለውጥም በቀጣይነት መደረግ እንዳለበት ማመን ያስፈልጋል። በአንድ ወቅት በተደረገ ማንኛውም ለውጥ ለዘላለም እርካታ መፍጠር አይቻልም። ህዝብም ሲደግፍህ ቀብድ ነው የሚሰጥህ። ቀብድ የምትሰጠው ስታምን ነው። ይህ ሰውዬ አስር ብሰጠው በሚቀጥለው 15 ቀንና 20 ቀን የሰጠውትን እቃ ወይም ልብስ ይሰፋልኛለ ስታምን ትሰጠዋለህ። ቀብዱ ቀብዱ ግን የሚያመላክተው በአልኩህ ቀን ጨርሰህ አምጣልኝ እንጂ ጨርሰሃል አይደለም። የእኛም ድጋፍ እንደሱ ነው። የጀመራችሁት ነገር መልካም ነው። አሰራራቸው ጥሩ ነው። በዚሁ ቀጥሉ፣ አፍጥኑት፣ አስፉትና ውጤታማ አድርጉን ነው ድጋፍን የምናየው እንደሱ ነው። ለውጥን ግን ባልተገባ ፍጥነት በምትወስድበት ሰዓትም የሚያስከትለውን አደጋ ማየት ተገቢ ይሆናል። ራሱ ሲስተሙ ሳይለወጥ ባልተለወጠ ሲስተም አዳዲስ ሀሳቦችን በፍጥነት ለማምጣት ከፈለግ ሲስተሙ መሸከም ስለማይችል ክራሽ ያደርግና የማትፈልገው ውጤት ሊያመጣ ይችላል። የኢትዮጵያ ውስጥ አጋጥሞ ያ ቃል ከዚህ ቀደምም እና፣ ለውጥ መልካም ነገር ጥሩ ነው፣ ግን ሲስተሙ በሚሸከመው አግባብ እያሰረጹ ራስን እየፈተሹ ከጊዜው ጋር ለውጥ እያመጡ መሄድ ያስፈልጋል። ሰውየው እንዳሉት አዳዲስ ድል፣ አዳዲስ መለወጥ፣ አዳዲስ ውጤቶች እያመጣን ማዝለቅ ነው። ክብራትና ክብራን አድማጮቻችን ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኛለን። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲሰሩ ንጉሶ ታምሬ ነው። ያስተናገድኳችሁ ቆንጅታዬ ነኝ። ሰላም፣ በደህና ደሩ